We ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለው ከነበሩ አባላቱና ደጋፊዎቹ መካከል ዛሬም ምንም አይነት ውሳኔ ያልተሰጣቸው እንዳሉ ሰማያዊ ፓርቲ አስታወቀ። ከዘመድም ሆነ ከሕግ ጠበቆቻቸው ስለማይገናኙ ያሉበትን ሁኔታ ለማወቅ መቸገሩንም ፓርቲው ገልጿል። በጉዳዩ ላይ የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ዝርዝሩን መለስካቸው አመሀ ያቀርባል። አስቸኳይ ጊዜ አዋጁ ከታወጀ በኋላ ጥቂት የማይባሉ የሰማያዊ ፓርቲ አመራር አባላትና ደጋፊዎች መታሰራቸውን ሰማያዊ ፓርቲ አስታወቀ። የፓርቲው ሊቀመንበር አቶ የሽዋስ አሰፋ ለቪኦኤ እንዳብራሩት ከአመራር አባላቱ መካከል ወይዘሪት ብሌን መስፍን የፓርቲው የሴቶች ጉዳይ ኃላፊ፣ አቶ አበብ አካሉ የፓርቲው የውጭ ጉዳይ ኃላፊና የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ ይርነቃቸው ከበደ ማሰልጠኛ ጣቢያ ተብለው ከታወቁት ወደ አንዱ ሄደው ከቀዩ በኋላ መፈታታቸውን ተናግረዋል። ከእነዚህ የአመራር አባላት ሌላ የተፈቱ እንዳሉ የጠቆሙት አቶ የሸዋስ አሁንም ግን እጣፋንታቸው ምን እንደሚሆን ያልታወቀ የፓርቲው አባላትና ደጋፊዎች በተለያዩ እስር ቤቶች አሉ ብለዋል። አስቸኳይ ጊዜ አዋጁ በኋላ ታስረው ከሚገኙ የፓርቲው አመራርና አባላት ሀያ ሶስት ያህል ነው የታሰሩት የነበረው። አብዛኞቹ ተለቀዋል። ስድስት አባላት ግን እስካሁን ድረስ አልተለቀቁም። በተለይ በክፍለ ሀገር ያሉት ለምሳሌ አቶ መለሰ ዘለቀ ምዕራብ ጎጃም ፈረስ ቤት የሚገኙ ናቸው። አቶ አራርሶ ጌዶ ጉዲና፣ ሴኔሮ እና ገላኖ ጌሎ የሚባሉት የምዕራብ ጉጂ ዞን አባሎቻችን ናቸው። እስካሁን ድረስ አልተለቀቁም እነሱ እንደዚሁም ዘሪሁን እሸቱ ድርሳን ብርሃኔና ወይን እሸት ሞላ እስካሁን እንግዲህ የማሰልጠኛ ቦታ ገብተዋል ተብሎ የተነገረን ናቸው። ስለዚህ ስድስት የሚሆኑ አባሎቻችን እስካሁን ድረስ በእስር ላይ ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለሚውሉ ሰዎች በመንግስት በኩል በተደጋጋሚ የሚሰጠው መግለጫ ከዚህ የተለየ ነው። እንደ መንግስት ገለጻ ከሆነ በዚህ አዋጅ ምክንያት በቁጥጥር ስር የሚውሉ ሰዎች ጉዳያቸው በአስቸኳይ የተጣራ ምክር ተሰጥቷቸው የሚወጡ፣ ስልጠና ወስደው ወደ ማህበረሰቡ የሚቀላቀሉና ወንጀል ፈጽመዋል ተብለው የሚጠረጠሩ ደግሞ ለፍርድ እንደሚቀርቡ ነው። አቶ የሸዋስ በበኩላቸው ይህ በተባለው ፍጥነት እንዳልተከናወንና ነባራዊ ሁኔታ ከሚባለው ጋር እንደማይጣጣምም ይናገራሉ። ይህንን እስር ከባድ የሚያደርገው በመንግስት በኩል ቀለል ተደርጎ እንደ ስልጠና ነው የሚወሰደው። ነገር ግን ቤተሰብ ማይጠይቅበት፣ ጠበቃ ማይጠይቅበት፣ ከማንም ጋር የማይገናኙበት፣ መረጃ ማያገኙበት በጣም የከፋ ነው። አያያዙም ቤተሰብ ማየት አይችልም። ግን መንግስት እንደ ስልጠና እንደ ተሃድሶ ምናምን አድርጎ ነው የሚገልጸውና አባሎቻችን በተለይ የፓርቲ አባል ስለሆኑ ብቻ ውስጥም የሚደርስባቸው ተጽዕኖ በጣም ከባድ ነው። ያሉበትም ሁኔታ ማንም ሰው አያቸውም፣ ጠበቃ አያቸውም፣ ክስም አይደለም ፎርዛት ማተር እና ጠበቃ ምንም ሊያገኝ አይችልም። ክስ ስላልሆነ ዝም ብሎ በስልጠና ስም ስለሆነ ታጉረው የሚገኙት አያያዛቸው ሁኔታ በጣም የከፋ ነው። ስልጠና ውስጥ ነው ከተመለሱ የፓርቲው አመራር አባላት መካከልም የፓርቲዎቹ ጉዳይ ኃላፊ አቶ አበበ አካሉ ቆይተውበት በነበረው አዋሽ 7 ኪሎ በሚባለው ስፍራ ያጋጠማቸውን ለቪኦኤ አካፍለዋል። በተሐድሶ ጣቢያው ከተለያዩ የሀገሪቱ ክፍሎች 1180 ሰዎች ተሰባስበውበት እንደነበረ፣ የስኳር በሽተኛ ካልሆኑ በስተቀር ሰዎች ሁሉ ጸጉራቸውን መላጨት ግዴታቸው እንደሆነ፣ እንደዚሁም ሌሎች ችግር እንዳጋጠሟቸው ተናግረዋል። በተለይም የሽንት ቤት ችግር በጣም የከፋ ነበር። የውሃ ችግር ነበረብን የታሸጉ ውሃዎችን የምፈልግ ነበር። ከጤነት አንጻር ከንትናችን ጋር ምግቡን ማመጣጠን አልቻልም። በተለይም የሚታሙ ሰዎች ዳቦ ነበር ኮንቲኒስ በየቀኑ የሚባል እና የሚቀየርም ነገር ስላልነበረው እነኚህ ችግሮች ነበሩብን። በዛ ላይ ሙቀቱ እጅግ በጣም ከፍተኛ ነው። አንድ ክፍል ውስጥ 118 ሰው ነው የሚታሰረው። ነገር ግን ካሉት ያውም ካሉት ከአምስቱ ጣቢያዎች የተሻለ የሚባለውም ይሄ ነው። አቶ የሸዋስ በአሁኑ ጊዜ በተለያዩ ስፍራዎች አሉ የሚባሉትን የፓርቲ አባላትንና ደጋፊዎች ሁሉ ስም ዝርዝር የተያዙበትን ቦታ ቀንና የአያያዛቸውን ሁኔታ ገልጸው ለአስቸኳይ ጊዜ አዋጅ መርማሪ ቦርዱ ማስገባታቸውን ገልጸዋል። በእርሳቸው አባባል ደግሞ ከነዚህም በተለየ ሁኔታ የተያዙ ደጋፊዎቻቸው እንዳሉና ይህንንም ለመርማሪ ቦርዱ ማስታወቃቸውን ይናገራሉ። ከአባሎቻችን በተጨማሪ የፓርቲው ደጋፊ የነበሩ የተወሰኑት እንዲሁም ጋዜጣና መጽሔቶቻችን ላይ የሚሰሩ የነበሩ እንደ ኤልያስ ገብሩ፣ አናኒያ ሶሪ እና ዳንኤል ሽበሽን አልተከሰሱም፣ ወደ ስልጠናም አልተላኩም፣ አልተፈቱም ዝም ብሎ ተረስተው የተቀመጡ ሰዎች ናቸው። ና የት ነው ያሉት? አሁን እሱ መገናኛ አካባቢ ቀበሌ 24 የሚባል ፖሊስ ጣቢያ ኮከብ ሕንፃ ስር የሚገኝ ፖሊስ ጣቢያ ነው። ቤተሰቦቻቸው በጣም እየተጨነቁ ያሉት እንዳልኩ፣ ክስ የለም፣ ወደ ስልጠና መላክም የለም፣ መፍታትም የለም። የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ይህን በተመለከተ ማብራሪያ እንዲሰጠን ከትናንት ጀምረን በስልክ ተደጋጋሚ ሙከራ ስናደርግ ቆይተናል። በጽሕፈት ቤቱ ስልክ ትናንትና ባደረግነው ጥሪ የሚመለከታቸው የስራ መሪ በዕለቱ ለማግኘት እንደማንችል ሆኖም ሲመጡ በስልክ እንደሚያሳውቁን ነግረውን ነበረ። ዛሬ በተደጋጋሚ ብንደውልም መልስ ልናገኝ አልቻልም። ጥረቱን ግን እንቀጥላለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።